የድሬዳዋ ከተማ ሙስሊም ማህበረሰብ በአማራ ክልል ሞጣ ከተማ ላይ የተፈጸመውን የመስጅድ ቃጠሎ በማውገዝ ሰላማዊ ሰልፍ ወጥተዋል። በከተማዋ ባለፈው አርብ ተጠርቶ የነበረው ሰልፍ የቁልቢ ገብርኤል አመታዊ ንግስ ከተከበረ በኋላ እንዲካሄድ በመወሰኑ ነው ትናንት ሰልፉ የተካሄደው። ሰልፉ ያለምንም ችግር በሰላም መጠናቀቁም ተገልጿል። ዝርዝሩን አዲስ ቸኮል ከድሬዳዋ በሺዎች የሚቆጠረው የድሬዳዋ ህዝበ ሙስሊም ልዩ ልዩ መፈክሮችን በማሰማት ነበር ወደ ኢድሰላት ሜዳ የተሰባሰበው። በስፍራው የተገኙ የሃይማኖት አባቶችና የፖለቲካ አመራሮች ለተቃውሞ ሰልፈኞች ንግግር አድርገዋል። የድሬዳዋ አስተዳደር ከንቲባ አህመድ መሐመድ ቡህ በሞጣ ከተማ የተፈጸመውን የመስጂድ ቃጠሎ አውግዘው፣ ህዝበ ሙስሊሙ ግን ምላሹ የክርስቲያኖችን ደህንነት መጠበቅ መሆን አለበት ብለዋል። ይህ አጸያፊ ድርጊት ያደረጉት ሰዎች የአማራ ህዝብም የክርስትናን ሃይማኖትም አይወክሉ። ስለዚህ እነዚህ ወንጀለኞች ለህግ መቅረብ አለባቸው። የእስልምና ሃይማኖት ሰላምን ነው የሚያስተምረው፣ ትዕግስትን ነው የሚያስተምረው እና ይሄ ሀገራችን ላይ የተከሰተ ያለው ችግሮች በጥቂት ሰዎች አንዳንድ ጊዜ ብሔር በማጋጨት አልሳካ ሲላቸው ደግሞ ሃይማኖት ለሃይማኖት ለሃይማኖት ማጋጨት ከእንደዚህ አይነት ሰዎች ጥንቃቄ ማድረግ ያስፈልጋል። ወንጀለኞች ደግሞ ለህግ መቅረብ አለባቸው። የህግ በላይነት መከበር አለበት። በሰላም እንደመጣ ነው፣ በሰላም ወደ ቤታችን መግባት አለብን። አንድ ሙስሊም እስከ አርባ ቤቶች ጎረቤት ጎረቤቶቹን መጠበቅ አለበት። አርባ ቤት ኃላፊነት አለበት። ስለዚህ እነዛው ነው ሙስሊም ማድረግ ያለበት ማለት ነው። ታዋቂው የሃይማኖት አባት ሼክ አሚን ኢብሮ በበኩላቸው የአማራ ክልል መንግሥት የሞጣ ሙስሊሞችን እንዲክስና ደህንነታቸውንም እንዲጠብቅ ጠይቀው፣ የተለያዩ መልኮች ያላቸው ግጭቶች የፖለቲካ ኪሳራ የደረሰባቸው ኃይሎች እያስነሱ ነው ሲሉ ወቅሰዋል። ኡመት አልእስላም የሮን አመኸይሰጅሩ ኡመኒ የሮታ ሲያሰ ኢሳኒ አሁን ያለንበት ጊዜ የፖለቲካ ክስረት የደረሰባቸው አካላት አንድ ጊዜ በብሔር ሽፋን ህዝቡን እያጣሉ፣ በሌላ ጊዜ ደግሞ በሌሎች ሰበቦች ዜጎችን እርስ በርስ እንዲጋጩ ያደረጉት ጥረት አልተሳካም። አሁን ደግሞ ስስ የሆነውን የእምነት ጉዳይ በመምዘዝ ያነገቡትን የእሳት ኳስ ወደ እኛ ወርውረውታል። እባካችሁ ይህችን የክፋት ኳስ ይዛችሁ አስቀሯት፣ ክፋትን ያነገቡ ሰዎች የፈጠሯት ናትና። እስልምና የሰላም የፍቅርና የአንድነት ሃይማኖት መሆኑና ህዝበ ሙስሊምም ሌሎችን አቅፎ የሚኖር ህዝብ መሆኑ ልብ ሊባል ይገባል። ከሳምንት በፊት በሞጣ ከተማ ተፈጽሞ የነበረውን የመስጂድ ቃጥሎ በመቃወም ባለፈው አርብ በበርካታ የሀገሪቱ ከተሞች የተቃውሞ ሰልፍ የተወጣ ሲሆን በዚህ ዕለት ሰልፍ ሊያካሄዱ የነበረው የድሬዳዋ ነዋሪዎች የቁልቢ ገብርኤል ዓመታዊ ንግስ ከተከበረ በኋላ የተቃውሞ ሰልፍ ለማካሄድ በመወሰናቸው ነበር። ሰልፉ ትላንትና ሰኞ ሊካሄድ የቻለው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ